ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የሕዝብ ተወካዮች ምክር ቤት ዛሬ በአካሄደው ስብሰባ በጠቅላይ ሚኒስትር አብይ አህመድ የቀረቡትን የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን እንደዚሁም የእርቅ ሰላም ኮሚሽን አባላት ሹመት አጸደቁ። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። የፌዴራሉ ጠቅላይ ፍርድ ቤት በአቃቢ ሕግና በአቶ ኢሳያስ ዳኛው መካከል ባለው ክርክር የእግድ ትዕዛዙን አነሳ። ጉዳዩን ሲመለከት ለቆየ በታች ፍርድ ቤት ውሳኔ እንዲሰጥበትም ልኳል ይላል። የዚህንም ዝርዝር በመጽሔት ይዘናል። ከምሽቱ ዜና መካከል የዩናይትድ ስቴትስ ውስጥ የዴሞክራሲ ይዞታ በእጅጉ ተዳክሟል ሲል ፍሪደም ሀውስ አስገነዘበ። የኢትዮጵያ የፌዴራል ፍርድ ቤት አቃቢ ህግ በእነ አቶ ኢሳያስ ዳኛው መካከል ባለው ክርክር የንግድ ትዕዛዙን አንስቷል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ስቴት ኦፍ ዘ ዩኒየን የተሰኘውንና የአገሪቱን ሁኔታ የሚገልጹበት ንግግር ዛሬ ማታ በሶስት ሰዓት ይቀርባል የሚሉ ዜናዎች ይገኛሉ። ቀናስጠለን እንደምናመሻችው ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያለ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ጥር 28 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና አዲሱ አበበ ከአቀናባሪያችን ንጉሱ ታምሬ እንዲሁም የስርጭት መሐንዲሱ ኦርዴስ ሬገስ አብረን እስከ አራት ሰዓት እንቆያለን። አሁን የሰዓቱን የዓለም ዜና ዩናይትድ ስቴትስ ውስጥ የዲሞክራሲ ይዞታ በእጅጉ ተዳክሟል ሲል ዋና መስሪያ ቤቱ ዋሽንግተን ዲሲ የሆነው ፍሪደም ሀውስ የሚባለው መንግስታዊ ያልሆነ ቡድን ትናንት ባወጣው ሪፖርት አመልክቷል። ፍሪደም ሀውስ ለጠቀሰው የዲሞክራሲ መንሸራተት ምክንያቱ ፕሬዚዳንት ዶናልድ ትራምፕ በህግ የበላይነት፣ በጭብጥ ላይ በተመረኮዘ የጋዜጠኝነት፣ በሌሎች መርሆችና በዲሞክራሲ ደንቦች ላይ እያካሄዱ ናቸው ያለው ያልተቋረጠ ጥቃት ነው ሲል ከሷል። ሪፖርቱ በዲሞክራሲያ አያያዛቸው ተሻሽለዋል ካላቸው ሀገሮች መካከል ኢትዮጵያ ትገኝበታለች። ኤርትራን ደግሞ የነጻነት ጭራ ብሎ ከፈረጃቸው ሀገሮች ተርታ አስቀምጧታል። ሜጋን ደዞር ያጠናቀረችው ዘገባ አለ፣ ሰለሞን አባተ ያቀርባል። ዴሞክራሲ እንደ ዩናይትድ ስቴትስ ሁሉ በአምባ ገነንነት የተዋጠባቸው ሌሎችም ሀገሮች አሉ ሲል ፍሪደም ሃውስ በሪፖርቱ አመልክቷል። የፍሪደም ሃውስ ፕሬዚደንት ማይክል አብራሞዊት ትናንት በሰጡት መግለጫ ዋናው አደጋ የሚመነጨው የአሜሪካ ዲሞክራሲ ዘለዓለማዊ ካለመሆኑና በተለይ ደግሞ ፕሬዚደንቷ ለመሠረታዊ ዋልታዎቹ ክብር ሳይኖረው ሲቀር ነው ብለዋል። ይሁን እንጂ በዓለም አቀፍ ደረጃዎች ከታየ የዩናይትድ ስቴትስ ዲሞክራሲ አሁንም ጠንካራ መሆኑን የነፃነት ይዞታዋ ነጥብ ቢናገርም ወትሮ አቻዎቿ ከነበሩት ከጀርመን ከፈረንሳይና እንግሊዝን ከመሳሰሉ ነባር ዲሞክራሲዎች አሽቆልቁላ በነግሪክ ክሮኤሽያና ሞንጎሊያ ሰልፍ መቀላቀሏን ይኸው የፍሪደም ሃውስ ያለፈው የ2018 ዓመተ ምህረት የዓለም የነፃነት ይዞታ ሪፖርት ይናገራል። ከነባር የነፃነትና የዲሞክራሲ ይዞታቸው ማሽቆልቆላቸው ከተጠቀሰው መካከል ማይከል ከአውሮፓ ሃንጋሪ፣ ከደቡብ አሜሪካ ኒካራጓ፣ ከአፍሪካ ካሜሩን፣ ከእስያ ቻይና የሚገኙበት ሲሆን በግምገማው ከታዩ 195 ሀገሮች 50ው ነፃነት የሌለባቸው ተብለው ተፈርጀዋል። 59 ሀገሮች በከፊል ነፃ፣ 86 ሀገሮች ነፃነት የተረጋገጠባቸው ተብለዋል። ባለፈው ዓመት የነፃነት መለኪያ የሰልፉ ጭራ ናቸው ከተባሉት ሀገሮች ሶሪያ፣ ደቡብ ሱዳን፣ ኤርትራ፣ ቱርክሜኒስታን እና ሰሜን ኮሪያ የተጠቀሱ ሲሆን የነፃነት አውራ ተብለው ደግሞ ፊንላንድ፣ ኖርዌይ፣ ስዊድን፣ ካናዳና ሆላንድ በመሪነት ተጠርተዋል። አርሜኒያ፣ ኢትዮጵያና ኢራቅ ባለፈው ዓመት ውስጥ በነጻነትና በዲሞክራሲ ይዞታ ጉልህ የእድገት ለውጥ ያስመዘገቡ ተብለው ተሞካሽተዋል። በፍሪደም ሃውስ ሪፖርት ኢትዮጵያ ውስጥ ገዢው ፓርቲ የለውጥ ሐሳብ የሰነቁ ወይም ለውጥ አራማጅ ሲል የጠራቸውን ጠቅላይ ሚኒስትር በመሪነት ማውጣቱንና ይህ እርምጃም የአስቸኳይ ጊዜው አዋጅ እንዲነሳና የፖለቲካ እስረኞች እንዲለቀቁ ለማድረግ ማስቻሉን ፍሪደም ሃውስ አመልክቷል። ሰለሞን አባተን ለዘገባው እናመሰግናለን። የፌዴራሉ ጠቅላይ ፍርድ ቤት በአቃቢ ሕግና በአቶ ኢሳያስ ዳኛው መካከል ባለው ክርክር የንግድ ትዕዛዙን አነሳ። ጉዳዩን ሲመለከት ለቆየ በታች ፍርድ ቤት ውሳኔ እንዲሰጥበትም ልኳል። ከፍተኛው ፍርድ ቤት ጉዳዩን ለማየት ቀጠሮ ቆርጧል። መለስካቸው አመሀ ዝርዝሩን ይዟል። የፌዴራሉ ከፍተኛ ፍርድ ቤት አስረኛ ወንጀል ችሎት ዛሬ በአቃቢ ሕግና በአቶ ኢሳያስ ዳኛው መካከል ያለውን ክርክር የተመለከተው በጽህፈት ቤቱ ነበረ። የተጠርጣሪ አቶ ኢሳያስ ጠበቃ ከደንበኛቸው ጋር ለምን እንደቀረቡ ሲጠየቁ ከጠቅላይ ፍርድ ቤት ቀደም ሲል እንደተሰናበቱ አስታውሰው ዛሬ እዚህ የቀረቡበትን ምክንያት ግን እንደማያውቁ ገልጸዋል። ቀደም ሲል የፌዴራሉ ከፍተኛ ፍርድ ቤት አስረኛ ወንጀል ችሎት ተጠርጣሪው አቶ ኢሳያስ ዳኘው በዋስ እንዲፈቱ ወስኖ ነበር። ይሁንና ከሳሽ አቃቤ ሕግ ውሳኔውን በመቃወም ለጠቅላይ ፍርድ ቤት ይግባኝ ብሎ የበታች ፍርድ ቤትን ውሳኔ አሳግዶ ለክስ ማቅረቢያም የአስር ቀን ጊዜ አስፈቅዷል። የአቶ ኢሳያስ ጠበቃ ዛሬ ለፍርድ ቤቱ ያስታወሱት ይህን ትዕዛዝ ነው። በመሆኑም ደንበኛቸው እዚህ ፍርድ ቤት የሚቀርቡበት ምክንያት እንደሌለ ተናግረው አቃቢ ሕግ በፈለገው ጊዜና ስፍራ ሊያቀርባቸውና ሊያንገላታቸው ሕግ አይፈቅድለትም ሲሉ ተከራክረዋል። ፍርድ ቤቱ በበኩሉ አቃቢ ሕግ አዲስ አቤቱታ ለዚህ ችሎት እንዳቀረበ አስረድቶ አቤቱታ መቀበልና መመርመር ግዴታውም ስልጣኑም እንደሆነ አስገንዝቧቸዋል። ስለሆነም የአቃቤ ህግን አቤቱታ ለመመልከትና የእሳቸውንም ክርክር ሰምቶ ውሳኔ ለመስጠት ለነገ ጥር 29 ቀን 2011 ዓ ም ከቀትር በኋላ ሁለቱም ወገኖች እንዲቀርቡ ትዕዛዝ ሰጥቷል። አቶ ኢሳያስ ዳኘው በሶማሌ ክልል በሜቴክ አማካኝነት ከተሰሩ የኢትዮጵያ ቴሌኮም ማማዎች ጋር በተያያዘ በሙስና ወንጀል ተጠርጥረው በስር ላይ እንዳሉ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን፣ እናመሰግናለን። ይህ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትረምፕ ዛሬ ማክሰኞ ማታ ስቴት ኦፍ ዘ ዩኒየን የተሰኘውንና ስለ አገሪቱ አጠቃላይ ሁኔታ የሚያስረዱበት ንግግራቸውን እንዳለፈው እንደ አንደኛው ጊዜ ሳይሆን በአፈ ጉባኤዋ ናንሲ ፖሊሲ የዲሞክራቲክ ፓርቲ አባላት በአብላጫ ቁጥር በሚገኙበት በተወካዮች ምክር ቤት ጥምር ጉባኤ ላይ ያሰማሉ። ፕሬዚዳንቱን ተከትሎም የዲሞክራቲክ ፓርቲው የበኩሉን ምላሽ ይሰጣል። ፕሬዚዳንት ትራምፕ በዚህ በዛሬ ማታ ንግግራቸው የአገሪቱ ኢኮኖሚ ማደጉን በዩናይትድ ስቴትስና ሜክሲኮ ድንበር ላይ አጥር ለማቆም ማቀዳቸው ተገቢ መሆኑንና ሌሎች ፖሊሲዎቻቸው መሻሻላቸውን ጭምር ይናገራሉ ተብሎ ይጠበቃል። በዛሬ ማታ ንግግራቸው ወቅት ከእርሳቸው ጀርባ ናንሲ ፖሊስን ፔሎሲና የአጥር ግንባታን ወጪ አስመልክቶ ይሞግቷቸው የነበሩ ዲሞክራቶች እንደሚቀመጡና እንደሚያደምጧቸው ይታወቃል። ይህ የዛሬው የፕሬዚዳንቱ ስቴት ወደ ዩኒየን ንግግር መቅረብ የነበረበት ባለፈው ማክሰኞ ነበር። ዳሩ ግን ፕሬዚዳንት ዶናልድ ትራምፕ በከፊል የዘጉት የፌዴራል መስሪያ ቤቶች እንዲከፈቱ እስካላደረጉ ድረስ አፈጉባኤዋ ፔሎሲ ምክር ቤቱን ስላልፈቀዱላቸው ሊከናወን አልቻለም። አድማጮች ፕሬዚዳንት ትራምፕ ዛሬ ምሽት ላይ ለተወካዮች ምክር ቤትና ጥምር ጉባኤ በሚያደርጉትና የዲሞክራቲክ ፓርቲውን ምላሽ በሚያሰማበት ፕሮግራም የአሜሪካ ድምፅ ሁለቱንም ንግግሮች በማብራሪያ ትንታኔና ግምገማ ጨምሮ በቀጥታ የሚያስተላልፍ መሆኑን ከወዲሁ እንገልጣለን። ዋሽንግተን ዲሲ ላይ ከምሽቱ ሁለት ሰዓት ተኩል ማለት 8 ከ30 ፒኤም ወይም አዲስ አበባ ላይ ከማለዳው 10 ሰዓት ተኩል ጀምሮ በፌስቡክ የቀጥታ ስርጭት ወይም ላይቭ ይዘን እንወጣለን። ያኔ እንገናኝ። በፕሬዚዳንት ዶናልድ ትራምፕና በሰሜን ኮሪያው ፕሬዚዳንት ኪም ጆንግ ኡን መካከል የሚካሄደው የሁለተኛው ዙር ውይይት ዝግጅት እንዲጠናቀቅ የዩናይት ስቴትሱ የሰሜን ኮሪያ ልዩ መልእክተኛ በዚህ ሳምንት ወደ ፒዮንግያንግ እንደሚጓዙ ተገለጠ። ልዩ መልእክተኛው ስቴፈን ቢጉን ከሰሜን ኮሪያቻቸው ኪም ዮክ ሶል ጋር ነገ ረቡ ይገናኙና ባለፈው ሰኔ ወር ሁለቱ መሪዎች ሲንጋፖር ውስጥ ባካሄዱት አንደኛ ዙር ውይይት የተገኘውን ውጤት እንደሚገመግሙ፣ በቀጣይነቱም ላይ እንደሚነጋገሩ የዩናይት ስቴትስ የውጭ ጉዳይ ሚኒስቴር ያወጣው መግለጫ አመልክቷል። ባለፈው እሁድ ሶል ደቡብ ኮሪያ የገቡት የዩናይት ስቴትስ ልዑክ ቤጊዩን ከዚያው ከሶል ነው ወደ ፒዮንግያንግ የሚጓዙት ተብሏል። ሰሜናዊ አፍጋኒስታን ውስጥ በተካሄደ የተለያየ ውጊያ ታሊባን እስከ አርባ ያህል የመንግሥት ወታደሮች መግደሉን ገለጠ። ጥቃቱ የደረሰው ለአፍጋኒስታኑ ጦርነት ፖለቲካዊ መፍትሔ ለመሻት ሞስኮ ውስጥ ውይይት እየተካሄደ ባለበት ወቅት ነው። በክፍለ አገሩ ዋና ከተማ ኩንዱዝ አቅራቢያ ነው ውጊያው ዛሬ ማክሰኞ የተካሄደው። የክፍለ ሀገሩ ምክር ቤት ምክትል ሊቀመንበር ሳፊውላህ አሚር ለአፍጋን መገናኛ ብዙኃን በሰጡት ቃል በጥቃቱ 25 ወታደሮችና ሦስት ፖሊሶች መገደላቸውን እንዲሁም ሌሎች ሀያ የሚሆኑ መቁሰላቸውን ተናግረዋል። ውጊያው ለሁለት ሰዓታት የዘለቀ ሲሆን የታሊባን ቃል አቀባይ ዛቢሁላህ ሙጃሂድ በሰጡት መረጋገጫ በጥቃቱ ሰላሳ የአፍጋኒስታን ብሔራዊ ጦር አባላት ተገለዋል ብለዋል። በተባበሩት አረብ ኤሚሬትስ ያደረጉትን ታሪካዊ ነገር ግን አጭር ጉብኝት ዛሬ እያጠቃለሉ የሚገኙት የዓለም ካቶሊካውያን ርዕሳነ ሊቃነ ጳጳስ አባ ፍራንሲስ አቡዳቢ ውስጥ የቅዳሴ ስነስርዓት መምራታቸው ተገለጠ። በዚያድ ስፖርት የከተማዋ ስቴዲየም በተካሄደ የቅዳሴ ስነ ስርዓት ላይ የተገኘው አስቀዳሽ ምዕመን ቁጥር ወደ አንድ መቶ ሰላሳ አምስት ሺህ እንደሚደርስ ይህም በአረቡ ልሳነ ምድር ከፍተኛ ክርስቲያኖች ስብስብ የታየበት ነው ተብሏል። ከቅዳሴው ስነ ስርዓት አስቀድሞ አቡኑ በሰገነት ላይ ሆነው ከመላው ዓለም ለተሰባሰቡ ካቶሊካውያን ክርስቲያኖች ቡራኪያቸውን ሰጥተዋል። አባ ፍራንሲስ በትናንትና ሁለት በተባበረው አረብ ኤምሬት እንደገቡ ሶሪያን፣ ኢራቅን፣ የመንና ሊቢያን ትኩረት በማድረግ የመካከለኛው ምስራቅ ጦርነት ያበቃ ዘንድ ጥሪ አቅርበዋል። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። የተከበራቸው አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። እያስተናገድ ናቸው ያለ ነው አዲሱ አበበና አሉላ ከበደ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22፣ በ25 ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አሁን በቀጥታ ወደ ቀዳሚው የዕለቷ ቢሮ ቀደም ሲል በቅምሻው ወይም በመግቢያችን ላይ እንዳሰማ ነው፣ የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው ስብሰባ በጠቅላይ ሚኒስትር አብይ አህመድ የቀረቡትን የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን እንዲሁም የእርቅ ሰላም ኮሚሽን አባላት ሹመት አጽድቋል። የሁለቱ ኮሚሽኖች መቋቋምና የአባላቱ መሾም ከአስተዳደር ወሰንና ከማንነት እንዲሁም ከሰላም ጋር ተያይዘው የሚነሱና ሲጓተቱ የቆዩ ጉዳዮችን ለመፍታት እንደሚያግዝ በአብዛኛዎቹ የፓርላማ አባላት ታምኖበታል። የአስተዳደር ወሰንና የማንነት ኮሚሽን መቋቋሙን ሲቃወም የቆየው ሕወሓት ተወካዮች ግን የአባላቱንም ሹመት ተቃውሟል። እስክንድር ፍሬው ነው ዘገባውን የላከው። ሕግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ። በጠቅላይ ፍርድ ቤት ፕሬዝዳንት መዓዛ አሸናፊ አማካኝነት ነው ተሿሚዎቹ ዛሬ ቃለ መሃላ ላይ የፈጸሙት። በአስተዳደር ወሰንና የማንነት ጉዳዮች ኮሚሽን የማቋቋሚያ አዋጅ ቁጥር 1102/2011 መሰረት የኮሚሽኑ አባላት እንዲሾሙ የህይወት ታሪካቸውን በዚህ ደብዳቤ አባሪነት ለምክር ቤቱ አቅርብ ያለው ይላል። ጠቅላይ ሚኒስትር አብይ አህመድ የላኩት ደብዳቤ በአገሪቱ እየተነሱ ያሉ የወሰንና የማንነት ጉዳዮችን ለአንዴና ለመጨረሻ ጊዜ ለመፍታት ኮሚሽን እንዲቋቋም ያደረጉት በፓርላማም ያጸደቁት ጠቅላይ ሚኒስትር አሁን ደግሞ የእጩ አባላቶቹን ዝርዝር ነው የላኩት። በዚህ ኮሚሽን አባልነት በምክር ቤቱ ፊት ቀርበው የተሾሙት አርባ አንድ ሰዎች ናቸው። የቀድሞ ፕሬዝዳንቶችና ባለስልጣናት፣ ፖለቲከኞች፣ የዩኒቨርሲቲ መምህራንና ሌሎች ምሁራን እንደዚሁም ታዋቂ ግለሰቦች ይገኙባቸዋል። በርቀ ሰላም ኮሚሽን አባልነት የተሾሙት ደግሞ አርባ ሁለት ናቸው። ምሁራን፣ የሃይማኖት አባቶች፣ የአገር ሽማግሌዎችና ሌሎች ታዋቂ ሰዎች በዚህ ስብስብ ተካተዋል። በፓርላማው የመንግስት ረዳት ተጠሪ ሚኒስትር ዴታ አቶ ጫላ ለሚ ባቀረቡት የውሳኔ ሀሳብ የተሿሚዎቹ ስብጥር በርካታ ነገሮችን ከግምት ያስገባ መሆኑን ገልጸዋል። የተለያዩ የሙያ ስብጥር ያላቸው ምሁራንና ታዋቂ ግለሰቦች እንዲሁም ፖለቲከኞችም ጭምር እንዲካተቱበት ለማድረግ ጥረት ተደርጓል። ከትምህርት ዝግጅታቸውም አንጻር የተለያየ ሙያዊ ዳራ ያላቸው ግለሰቦች በዚህ ውስጥ እንዲካተቱም ለማድረግ ጥረት ተደርጓል። የተለያዩ የፖለቲካ ፓርቲዎች መሪዎች መካተታቸውን በተመለከተ ከሰጡት ማብራሪያም ተከታዩ ይገኝበታል። እነዚህ የፖለቲካ ሰዎች ወይንም ፖለቲከኞች እዚህ ውስጥ የገቡት የፖለቲካ ፕሮግራማቸውን እንዲያራምዱ አይደለም። ይሄ በደንብ መታወቅ መቻላል። ዋናው መነሻ የዚህ ሀገር እጣ ፈንታ የሚወሰነው በአንድ አካል ወይ በአንድ ወገን አይደለም። ሁሉም ኢትዮጵያዊ የዚህን ሀገር እጣ ፈንታ በመወሰን ውስጥ ድርሻ አለው። ሚና ጥሩ በመስራትም የሚመሰገነው መጥፎ በመስራትም የሚመሰገነው ዛሬ በህይወት ያለው ኢትዮጵያዊ ትውልድ ነው። ስለዚህ እነዚህ ሰዎች የተፈጠረውን ችግር በመለየት ሂደት የዳር ተመልካች ከሚሆኑ በሁለቱም ኮሚሽኖች ውስጥ የተወሰኑት ሰዎችን ፖለቲከኞች ስለሆኑ ብቻም ሳይሆን ታዋቂ ግለሰቦችና ችግሩንም በመፍታት ሂደት ውስጥ ሚናቸውን ሊጫወቱ ይችላሉ ብሎ መንግስት በሙሉነት አይቶ ያቀረባቸው ናቸው። ከዚህ ሪፎርም ውስጥ ነው ያለን። ሪፎርም ውስጥ ሆነን የዚህን ሀገር ዕጣ ፈንታ በምንወስንበት ጊዜ በዚህ ሀገር ዕጣ ፈንታ ላይ በምንወያይበት ጊዜ፣ ሁሉም ኢትዮጵያዊ ውጭ ያለውም ሀገር ውስጥ ያለውም ያገባዋልና በሀገሩ ጉዳይ ውስጥ ተሳታፊ መሆን አለበት ተብሎ አምንንበት ሁሉም የፖለቲካ ፓርቲዎች በሀገር ግንባታ ሂደት ውስጥ የራሳቸውን ሚና እንዲጫወቱ እየተደረገ ነው። አስተያየት ከሰጡት የምክር ቤት አባላት አብዛኛዎቹ የሁለቱን ኮሚሽኖች መቋቋምና የአባላቱን ሹመት ደግፈው ተናግረዋል። ከመጀመሪያውም የኮሚሽኖቹን መቋቋም ሲቃወም የቆየው የህወሓት ተመራጮች ግን ዛሬም ተመሳሳይ ሀሳብ አንጸባርቀዋል። ይህንኑ ፓርቲ የሚወክሉት አቶ አሰፋ ጉግሳ ለምሳሌ ኮሚሽን የሚያስፈልገው ማንን ከማን ጋር ለማስታረቅ ነው በሚል የተቃውሞ ሀሳብ አቅርበዋል። ኢቨን የኢትዮጵያ ህዝብ የኢትዮጵያ ጭቁን ህዝብና የአፍሪካ ህዝብ ጠብ የለው ኢቨን የአውሮፓ በዓለም ላይ ያለ ጭቁን ህዝብ። ስለዚህ ይሄ የመደብ እርቅ። ስለዚህ ገዢ መደቦች ሽማግሌዎች የሚሆኑበት ጭቁን ህዝብ ያልተጣላ ታረቅ የሚባልበት ምንድን ነው የሚባልበት? በዘመንያ ግርምብጢዝ ማይን አቀብ ይህ ምን ማለት ነው? ዘመን ሲበላሽ ውሃ ወደ ቁልቁሎት ሳይሆን ወደ ተራራ ይወጣል ይባላል። ስለዚህ እነዚህ በቃ ምንም ሊያደርጉ ስለማይችሉ ባት መሰረት ጥሩ ነው የሚል እምነት ስላለ ለዚህ አስተያየት መልስ በሚመስል መንገድ የተናገሩት የኦዴፓ ተመራጭ አበበ ከፈኒ ደግሞ ተከታዩም ብለዋል። በእውነት ከሆነ እርቅን የሚጠላ እንደ ሃይማኖታችን ከሆነ ሰይጣን ነው። እርቅ ሰላምን ያመጣል የሰላምን ቀጣይነትም ያረጋግጣል ማለት ነው። ስለዚህ ዛሬ ይቅርታ የምህረት ጊዜ እያል ይሄ ደግሞ ስሩን እንዲሰድ የሚያደርግ ከፍተኛ ሚና መጫወት የሚችል የእርቀ ሰላም ኮሚሽን መቋቋም በመሆኑ ይህንን ስራ የሚሰሩት በዋነኝነት የቀረቡት አስፈላጊውን መስፈርት ያሟሉ ናቸው። ብዙ ልምድ ኤክስፒሪንስ ኢንተርናሽናል፣ አህጉራዊ እንዲሁም ሀገራዊ ኤክስፒሪንስ ያላቸው በመሆናቸው ተገቢና ተቀባይነት ያላቸው ናቸው። ዞሮ ዞሮ እኔ ከሞትኩ ሳርዶ ይብቀል ወይም በኦሮምኛ በከንንጅርቲ ሳርዶን ይመርጌን ጀታርን ጀረኒ እንደዛ እንዳይሆን ነው። ማዕከላችን ሰላም ነው፣ እርቅ ነው፣ ፍቅር ነው። የመደመር ፍልስፍና ተግባራዊ ለማድረግ መሰረት የሚጥሉ ናቸው ማለት ነው። የኮሚሽኑን አስፈላጊነት በተመለከተ ጥያቄዎች መነሳት የነበረባቸው ዛሬ ሳይሆን በተቋቋመበት ቀን ነው ያሉት ደግሞ የመንግስት ረዳት ተጠሪ ሚኒስትር ዴታ ጫላለሚ ናቸው። አስፈላጊነቱን ግን በተለያዩ ማስረጃዎች አብራርተዋል። ቃለ መሃላ ላይ የፈጸሙት የሁለቱ ኮሚሽኖች አባላት ደረጃ በደረጃ ወደ ስራ እንደሚገቡ በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ተስፋዬ ዳባ ለአሜሪካ ድምጽ አብራርተዋል። ቀጣዩ ስራ የሚሆነው በጠቅላይ ሚኒስትሩ አቅራቢነት የሁለቱ ኮሚሽኖች ሰብሳቢና ምክትል ሰብሳቢ ኮሚሽነሮች ይሾማሉ። ከዛ በኋላ ልክ አዋጁ ላይ በተቀመጠው መሰረት ንኡሳን ኮሚቴዎች እንዲቋቋሙ ይደረጋል። እነዚህ ንኡሳን ኮሚቴዎች አጠቃላይ አደረጃጀቱን በተመለከተ ማለት ነው፣ በምን ጉዳዮች እንደሚሰሩ በኮሚሽኑ ላይ ባስቀመጥነው መሰረት የራሳቸውን የአሰራር መመሪያ እና የራሳቸውን ፕላትፎርም እንዲያወጡ ስልጣን ስለሰጠናቸው በዛ መሰረት የሚያወጡት ጉዳይ ይኖራል። ከዚህ በተ በተከታታይ ደግሞ ከአዋጁ በመነሳት ደግሞ የሚኒስትሮች ምክር ቤት ለኮሚሽኑ አጠቃላይ የውስጥ አሰራርና ፈቤትዋ አደረጃጀት የሚረዱትን አጠቃላይ ስልጣንና ተግባሮችን በሚኒስትሮች ምክር ቤት በደንብ ያወጣል የሚላለ እሱ ስራዎች ይቀጥላሉ ማለት ነው። ከዛ ቀጣዩ ስራቸው የሚሆነው አጠቃላይ ፕላትፎርሙ ካዘጋጁ በኋላ ቀጥታ ስራቸው የሚሆነው ችግር አሉባቸው የተባሉ አካባቢዎች ጋር ያለውን ሁኔታ ላይ ወደ ጥናት ይገባሉ። ይሄ ጥናት በሚያደርጉበት ጊዜ በጣም አሳታፊ በሆነ ሁሉንም የህብረተሰብ ክፍል አካታች በሆነ ዋናው ችግር ለተነሳበት ችግር መንስኤ የሆኑ ጉዳዮችን ጥናታዊ በሆነ መንገድ አንድ ጥናት ሲደረግ መከተል ያለባቸውን አጠቃላይ ሳይንሳዊ የሆነ የሪሰር አሰራር ሜቶዶችን በመከተል በውይይትም የታሪክ ማህደሮችን በማገላበጥ ስራቸውን ይቀጥላሉ ማለት ነው። በመጨረሻ የደረሱበትንና የጋራ ያደረጉትን የውሳኔ ሀሳብ ማለት ነው። የውሳኔ ሀሳቡ ራሱ በሚዘጋጅበት ጊዜ ጥናቱ ሰነድ የሚጸድቀው በአምሳ ሲደመር አንድ ነው ማለት ነው። ስለዚህ ማጆሪቲው እዛ ውስጥ ያጸደቀውን የውሳኔ ሀሳብ ልክ አዋጁ ላይ እንደተቀመጠው የማንነትና የድንበር ጥያቄ ከሆነ ለፌዴሬሽን ምክር ቤት መላክ እንደሚችሉ በአዋጁ በአንቀጽ ስድስት ላይ የተቀመጠ ነገር አለ። የፌዴሬሽን ምክር ቤት ያንን ጥናት የሚያምንበትና ኮንፊደንስ ካለው በዛ ላይ የአስፈላጊውን ውሳኔ ሊሰጥ በት ይችላል ማለት ነው። ስለዚህ ውሳኔዎቹ በዛ አይነት ሁኔታ ይሄዳሉ ማለት ነው። የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን አባላት ሹመት በ22 ተቃውሞና በአራት ድምፅ ታቅቦ በአብላጫ ድምፅ፣ የእርቀ ሰላም ኮሚሽን አባላት ሹመት ደግሞ በ16 ተቃውሞና በ8 ድምፅ ታቅቦ በአብላጫ ድምፅ ነው የጸደቀው። በነገው ዕለት እንመለስበታለን። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ለዘገባው እናመሰግናለን። ተከታዩ ደግሞ ወደ ድሬዳዋ ያሸጋግረናል። በድሬዳዋ የሃይማኖት በዓል አከባበር ላይ የተፈጸመን ጥቃት ተከትሎ የተነሳው ተቃውሞ ላይ ተሳትፋቸዋል የተባሉ 27 ተጠርጣሪዎች ላይ የአስተዳደሩ የመጀመሪያ ፍርድ ቤት ፈቅዶት የነበረው የዋስትና ጥያቄ የይግባኝ ሰሚ ፍርድ ቤቱ ውድቅ አደረገው። ይላል አስተዳደሩ በተቃውሞ እንቅስቃሴ ላይ ረብሻ እንዲነሳ አስተባብረዋል፣ መንገድ ዘግተዋል፣ ልዩ ልዩ ጥፋቶችንም ፈጽመዋል ብሎ በቁጥጥር ስር የዋላቸውን 38 ተጠርጣሪዎች በሶስት መዝገብ ከፍሎ ጉዳያቸውን እያየ ነው። በተጠርጣሪነት ለተያዙት በአስተዳደሩ የሚገኙ አስራ አራት የግል ጠበቆች በበጎ ፈቃደኝነት ነጻ የጥብቅና አገልግሎት እየሰጧቸው መሆኑን ተመልክቷል። ታዲያ ጠበቆቹ የሕግ ጥሰት እየተፈጸመ ነው ይላሉ። አዲስ ቸኮል ዝርዝሩን ይዟል። ከሳምንት በፊት በድሬዳዋ ተነስቶ በነበረው ተቃውሞ ላይ መንግስት በውከትና ረብሻ ተሳትፏል ብሎ በቁጥጥር ስር ከዋላቸው 38 ተጠርጣሪዎች መካከል በአስተዳደሩ በልዩ ልዩ ኃላፊነት ላይ እየሰሩ የነበሩ አምስት የአማራ ዲሞክራሲያዊ ፓርቲ ወይም አዴፕ አመራሮችን ጨምሮ 16 ተጠርጣሪዎች በአንድ መዝገብ የአስተዳደሩ ቦክስ ፌዴሬሽን አሰልጣኝ የፍሬም ነጋሽ የተካተቱበት 11 ተጠርጣሪዎች በሌላ መዝገብ፣ እንዲሁም ቀሪዎቹ ተጠርጣሪዎች በሶስተኛ መዝገብ ጉዳያቸው እየታየ ነው። ባለፈው አርብ ጥር 24 ቀን ፍርድ ቤት ቀርበው የነበሩት የአዴፓ አመራሮች የተካተቱበት 16ቱ ተጠርጣሪዎች የአስተዳደሩ የመጀመሪያ ደረጃ ፍርድ ቤት እያንዳንዳቸው የአምስት ሺህ ብር ዋስትና አስይዘው እንዲወጡ ፈቅዶ የነበረ ቢሆንም ፖሊስ ግን በእለቱ በፖሊስ ጣቢያ እንዲያድሩ አድርጎ በማግስቱ ቅዳሜ ዋስትናቸውን በይግባኝ ሰሚ ፍርድ ቤት አሳግዶታል። እነኚህ ተጠርጣሪዎች ትላንትና ድጋሚ ቀርበው የነበሩ ሲሆን የግባይ ሰሚ ፍርድ ቤትም ለአቃቤ ሕግ ሰባት ተጨማሪ የምርመራ ጊዜ ፈቅዷል። ከተጠርጣሪዎቹ አስራ አራት ጠበቆች መካከል አንዱ የሆኑት አቶ እንድሪያስ ተካሌ ግን በውሳኔው ላይ ቅሬታ አላቸው። ት እንግዲህ የተጠረጠሩበት ወንጀል ተብሎ የቀረበው ጎማ ማቃጠል እና የመሳሰሉት ነገሮች ነው። በዛ ይግባኝ ዋስትና ጠይቀንላቸዋል። የስር ፍርድ ቤት ዋስትና ፈቅዶ ነበረ። ዋስትና የፈቀደውም ፖሊስ በተደጋጋሚ በተሰጠው ጊዜ ቀጠሮ አጣርቶ አልቀረበም፣ ቃላቸውንም አልተቀበለም እና ሌሎች በቂ ምክንያቶችን በማቅረብ ነው ዋስትና የፈቀደላቸው የአምስት ሺህ ብር ዋስትና በኋላ ላይ ደግሞ ይግባኝ ስንቀርብ ፌዴራል ፖሊስም እንደሚፈልጋቸው ወይም በሌላ ምርመራ ተደራጅቶ እንደሚያጣሩ ነው እየተገለጸ ያለው። የዛሬ ቀጠሮ ላይ ያው ፍርድ ቤቱ ዋስትናውን ውድቅ አድርጎ ተጨማሪ ጊዜ ቀጠሮ ነው የሰጣቸው። ምናልባት ይህንን ይችላል አይችልም እንደ ህግ ባለሙያ ከጠየቀኝ የወንጀል ስነስርዓት ህግ አንቀጽ ሰባ አምስት ላይ የይግባኝ ሰሚ ፍርድ ቤት ስልጣን በዋስትና ላይ የይግባኝ ሰሚ ፍርድ ቤትን ስልጣን በግልጽ ነው የሚደነግገው። አንደኛው የስር ፍርድ ቤትን ውሳኔ ማጽናት ነው። ሁለተኛው ደግሞ ማሻሻል ነው። ያው ዋስትናን አክብዶ ወይም ደግሞ ዋስትናን ተጨማሪ ማሻሻል ነው። ግን አሁን የጊዜ ቀጠሮ ይግባኝ ባልቀረበበት ወይም ደግሞ ዋስትና ሊፈቀድ አይገባም የሚል ይግባኝ ቀርቦ ደግሞ ጊዜ ቀጠሮ ነው የተሰጣቸው በግረገድ ተቀባይነት አለው የለውም የሚለውም ከሌሎች ጠበቆች ጋር ተማክረን ይግባኝ የምንጠይቅበትም ከሆነ የምናቀርብ ነው። በሌላ በኩል ባለፈው ቅዳሜ ጥር 25 ቀን ያስተዳደሩ የመጀመሪያ ደረጃ ፍርድ ቤት እያንዳንዳቸው ሁለት ሺ ብር የዋስትና ሲይዘው እንዲወጡ ፈቅዶላቸው የነበሩ አሰልጣኝ ኤፍሬም ነጋሽ ያሉበት 11 ተጠርጣሪዎች ላለፉት 48 ሰዓታት የፍርድ ቤት ውሳኔ ተጥሶ ፖሊስ ሊለቃቸው አልቻለም ሲሉ የተጠርጣሪዎቹ ጠበቆች በትላንትና እለት ለግባ ሰሚ ፍርድ ቤት አቤቱታ አቅርበዋል። አቃቤ ሕግ በበኩሉ የዋስትና ውሳኔውን በፍርድ ቤት አሳግጄ ነው ሳይፈቱ እንዲቆዩ ያደረግኩ ሲል መልሷል። በተጨማሪም ተጨማሪ ምርመራ ጊዜ ተጠይቆ ተፈቅዶለታል። ቀሪዎቹ 268 ተጠ ተጠርጣሪዎች ዛሬ ና ነገን ጨምሮ በተለያዩ ቀናት ተከፋፍሎ እንዲቀርቡ አስቀድሞ በተሰጣቸው ቀጠሮ መሰረት ዘጠናዎቹ ዛሬ ፍርድ ቤት ቀርበው ነበር የችሎት አዳራሽ ስለማይችል ሶስት ተወካዮች ብቻ ወደ ችሎት እንዲገቡ ተደርጎ ቀሪዎቹ ተጠርጣሪዎች በሚኒባስ ና ገልባጭ መኪና ውጭ እንዲጠብቁ ተደርጓል ሆኖም ተጠርጣሪዎቹ የልዩ ሀይሉን አያያዝ ና አሁን በሚገኙበት ኢንዱስትሪ መንደር አካባቢ ባለ ካምፕ እስከ ቅርብ ቀናት ድረስ መጸዳጃ ቤት የሌለ መሆኑን በመቃወም በመንገድ ላይ ሲያሰሙት በነበረው ተቃውሞ ችሎት ሳይቀርቡ ተረጋግተው ለነገ እንዲመጡ ዳኛው ቀጠሮ ሰጠዋቸው። በጥምቀት አከባበር ላይ የተፈጸመውን ትንኮሳ ተከትሎ በተነሳውና ፖለቲካና መልካም አስተዳደር ላይ ባተኮረው ተቃውሞ ፖሊስ 38 ተጠርጣሪዎችን በቁጥጥር ስር አውሎ እንደነበር ከሳምንት በፊት ገልጾ ነበር። በተቃውሞ ሂደት የተፈጸሙ ጥፋቶች ሊኖሩ ቢችሉም የተቃውሞ እንቅስቃሴው ግን እንደ መብት ጥያቄ መታየት አለበት ብለው ያመኑ 14 የግል ጠበቆች ለእነኚህ ተጠርጣሪዎች በነጻ የጥብቅና አገልግሎት እየሰጧቸው ይገኛሉ። በተያያዘ ዜና ከ1998 ጀምሮ የድሬዳዋ አስተዳደር ፖሊስ ኮሚሽን ኮሚሽነር የነበሩት ጌታቸው አስረስ በኦሮሚያ ል በልዩ ልዩ ኃላፊነቶች ሲያገለግሉ በነበሩት ኮሚሽነር አለሙ መርጊያ ተተክተዋል። ኮሚሽነሩ የተነሱት በፈቃዳቸው ጠይቀው ይሁን ወይም ከሰሞኑ የተቃውሞ እንቅስቃሴ ጋር የተያያዘ ስለመሆኑ መረጃ አልተገኘም። ከሳምንት በፊት ከቪኦኤ ጋር ቃለምልልስ ሰጥተው የነበሩት ከንቲባ ኢብራሂም ኡስማን በአጠደ ጊዜ ፖሊስ ላይ ለውጥ ይኖራል ማለታቸው ይታወሳል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮለኝ ድሬዳዋ አዲስ ቸኮልን እናመሰግናለን ለዘገባው። የቤንሻንጉል ክልል ሰላም ግንባታና ጸጥታ ቢሮ 23 ጸረ ሰላም ኃይሎች ያላቸውን ግለሰቦች በቁጥጥር ስር መዋሉን ገልጧል። እነዚህ ኃይሎች የበርታ ሕዝብ ነፃ አውጪ ንቅናቄ በማለት ራሳቸውን የሚጠሩና ጥቃት ለመፈጸም ስልጣና ላይ ያሉ መያዛቸውን ነው የቢሮ ጸጥታ ዘርፍ ምክትል ኃላፊ ለቪኦኤ የተናገሩት በወታደራዊ ጥቃቱ ወቅት ሁለት ግለሰቦች መሞታቸውንም ተናግረዋል። የበርታ ህዝብ ነጻ አውጪ ንቅናቄ የተባለውን ተወካዮች ለማግኘት ያደረገው ጥረት እንዳልተሳካ ገልጦ ናኮር መልካ ተከታዩን ልኮልናል። ቁጥራቸው 203 የሚደርስ የበርታ ህዝብ ነጻ አውጪ ንቅናቄ በማለት ለሚጠሩ ለሶስት ወራት ህገወጥ ወታደራዊ ስልጠና ሲሰጥ የቆየን ኃይል ትናንት ከፌዴራል መንግስት ጋር ባደረጉት ወታደራዊ ጥቃት መያዛቸውን የሰላም ግንባታና ጸጥታ ምክትል ኃላፊ ኮማንደር አብዱልአዚዝ መሐመድ ተናግረዋል። ሀይሎቹ በአሶሳ ወረዳ ገንገን ቀበሌ መያዛቸውን የጠቀሱት ኮማንደር አብዱልአዚዝ ወደ ሆሞሻና መንጌ ወረዳዎች ጥቃት ለመፈጸም እየተንቀሳቀሱ ነበር ብለዋል። ሰዎቹ ጸረ ሰላም አላማ ያላቸው ወጣቶች በማሰባሰብ ታካ ያደራጁ የነበሩ ግለሰቦች በጸጥታ ኃይሎች እንዲፈተኑ ተደርጎ ከተፈተኑ በኋላ እነዚህ ሰዎች ኮቴያቸውን በመከተል ትናንትና ሙሉ በሙሉ ቁጥጥር ስር ያሉበት ሁኔታ አለ ማለት ነው። እነዚህ ጸረ ሰላም ኃይሎች በማለት እርስዎ የገለጿቸው ሰዎች የት ነው ሲሉ የነበሩት? በክልሉ በተንቀሳቀሱባቸው ቦታዎች ላይ ያህል ጊዜ ቆይተዋል? ግለሰቦቹ በግምት ከሶስት ወር ገምገም በመባል የሚጠራ ቦታ ላይ ወጣቶችን አሰባስቦ ሲያሰለጥኑ ነበር። ይህን ስልጠናቸው ሳይጨርሱ በአደጋ ሳያደርሱ መፈተን አለበት የሚል ከፌደራል መንግስት ጸጥታ ኃይሎች ጋር አብረን በመሆን ከማሰልጠኛ ብዙ ትጥቅ እጃቸው ውስጥ ሳይገባ መፈተና አለበት በሚል እንዲፈተኑ ተደርጎ ጉዳያቸውን ተከትለን ያው ትናንትና በቁጥጥር ስር አውለናል ማለት ነው። ከእነዚህ ኃይሎች በሰላማዊ መንገድ እንዲንቀሳቀሱ ሽምግልና ጥሪ ተቀብለው ከህብረተሰቡ ጋር ተቀላቅለው በሰላም ህይወታቸውን የሚመሩ የንቅናቄው አባላት እንዳሉ ኮማንደሩ ገልጸዋል። አሁን የተያዙት ግን ይህን የሰላም ጥሪ ወደ ጎን በመተው ጫካ ገብተው ራሳቸው መንግስት ለመሆን የሚጥሩ ስለሆኑ እንዲበተኑ ተደርጓል ብለዋል። የክልሉ መንግስት ጸረ ሰላም ኃይሎች በማለት የሚጠራቸው ሲያዙ በሰላማዊ መንገድ እጅ እንዲሰጡ ቢጠየቁም ተኩስ በመክፈታቸው ሁለት ሰዎች በተኩስ ልውውጡ እንደተገደሉ በመንግስት በኩል ግን ምንም ጉዳት አለመድረሱን ገልጸዋል። መንግስት ከሰላማዊ መንገድ እጃቸው ሲስርገው ከፍተኛ የሆነ ጥረት አድርጓል። ምክንያቱም ሰዎች የተላጉ በሰላማዊ መንገድ በሆነ መንገድ እንዲገቡ ጥሪ ሊደረግላቸው ሰው ዝላግባቸው ሽማግሌ ዝላግባቸው ሊቀበሉ ስላልቻሉ ያው ጸጥታ ኃይሉ ካምባቸው በመግባት እንዲፈተኑ ተደርጓል። ተኩስ ከፍቶ አንድ ሁለት ሰው ገናቸው ሞቷል። ቡድኑ ይዞት ይንቀሳቀስ የነበረ የተለያዩ የነፍስ ወከፍ መሳሪያ መያዙንም ጨምረው ገልጸ ገልጸዋል። የበርታ ሕዝብ ነፃ አውጭ ንቅናቄ ተወካዮችን ለማግኘት ያደረግነው ጥረት አልተሳካም። የንቅናቄው ሊቀመንበር በሌላ ጉዳይ ተጠርጥረው በሕግ ቁጥጥር ስር እንደሚገኙ የክልሉ ሰላም ግንባታ እና ጸጥታ ቢሮ ምክትል ኃላፊ ጠቁመዋል። ስለ ዝርዝሩ ግን አላብራሩም። ለአሜሪካ ድምፅ ናኮር መልካ ነቀምቴ። ናኮር ለዘገባው እናመሰግናለን። ወደ መጨረሻ የመጽሔቱ ዘገባ እንሻገር። አድማጮች የኢትዮጵያ ሕዝብ አርበኞች ግንባር ለሁለት ቀናት ሲያካሄድ የነበረውን ጠቅላላ ጉባኤ የግንባሩ ሊቀመንበርና ሰባት የሥራ አስፈጻሚ አባላት በመምረጥ አጠናቋል። የኢትዮጵያ ሕዝብ አርበኞች ግንባር ከግንቦት ሰባት ጋር የነበረውን ውህደት መስከረም 11 2011 ዓ ም በይፋ ፍርሻ ያለው ካለ በኋላ ይህ ያካሄደው ጉባኤ የመጀመሪያው መሆኑ ተመልክቷል። የግንቦት ሰባት የህዝብ ግንኙነት ኃላፊ አቶ ኤፍሬም ማዴቦ በበኩላቸው አርበኞች ግንቦት ሰባት አልፈረሰም፣ አቶ ማአዛውም ቢሆኑ ጉባኤው ላይ ተሳትፈው ድርጅቱን በሌላ ስራ ነው ማገዝ የምፈልገው ብለው ነበር ሲሉ መልሰዋል። አስቴር ምስጋናው ዝርዝሩን ይዛለች። 18 ዓመታትን ያስቆጥሯል። የኢትዮጵያ ህዝብ አርበኞች ግንባር ከተመሰረተ እስከ 2007 ዓ ም ድረስ የትጥቅ ትግሉን በኤርትራ በረሃ ሲያካሄድ ቢቆይም ከ2007 ዓ ም በኋላ ግን ከግንቦት ሰባት ጋር ውህደት በመፍጠር አርበኞች ግንቦት ሰባት የሚለውን ስያሜ በመያዝ የጋራ የትጥቅ ትግላችንን ጀመርን ይላሉ። ቀድሞ የአርበኞች ግንቦት ሰባት ምክትል ሊቀመንበር አቶ ማዘው አያይዞም ከሶስት ዓመት በኋላ ግን በሀገሪቱ የመጣውን ለውጥ ተከትሎ አለመግባባት ተከሰተ። የእኛ አላማ በኢትዮጵያ ዲሞክራሲን አስፍኖ ስልጣን ለህዝብ መስጠት ነው የነበረው። ግንቦት ሰባት ግን ለስልጣን መሯሯጥ ጀመረ። በዚህም ኤርትራ ውስጥ እያለን ነበር ውህደታችንን አፍርሰን ወደ ሀገር ቤት የገባ ነው። ከገባንም በኋላ መስከረም 11 2011 ዓ.ም በይፋ መለያየታችንን በሚዲያ አሳውቀናል። ይላሉ አቶ ማዕዘው። ስንዋሃድም አንደኛው ነጥብ ሁለቱም ድርጅቶች የስልጣን ባለቤት እንደማይሆኑ ስልጣን ለኢትዮጵያ ሊያስረክቡ እንደሚችሉ፣ ያንም አንዱ የውል ስምምነት ነበር። ግን አሁን ይሄ አንጻራዊ ለውጥ መጣ ሲባል በጉባኤ ሳይወሰን ወይም ደግሞ በህግ ሳይወሰን ራሳቸው ያን አርበኞች ግንቦት ሰባት የሚለውን ድርጅት እዚያ ላይ ኤርትራ ውስጥ እያለን ዘግተናል። ከአሁን በኋላ የሚቀጥለውን ፓርቲ የምስረታ ሂደቶች ነው ምንሄድ የሚል እዚያ ላይ ስለፈረሰ እኛም የተነሳነበት አጠቃላይ ሁኔታ ጎሉና ግቡን እስከሳተ ድረስ እኛ ዋጋ ለተከፈለበት ለአርበኝነት ትግል እንጂ ወደ ስልጣና ድንበሚ በዚህ ተለያይተናልባቸው የኢትዮጵያ ሕዝብ አርበኞች ግንባር ከግንቦት ሰባት ጋር ተለያይቻለሁ ካለ ወዲህ ጥር 25ና 26 ጠቅላላ ጉባኤውን አራት መቶ የሚጠጉ አባላት በተገኙበት በባህር ዳር ከተማ አካሂዷል ጉባኤው ሲጠናቀቅም የግንባሩን ሊቀመንበር ዘጠኝ የስራ አስፈጻሚ አባላት አርባ ዘጠኝ የምክር ቤት አባላትን በመምረጥ እና ባለሰባት ነጥብ የአቋም መግለጫ በማውጣት ነበር። አዲሱ የግንባሩ ሊቀመንበር አቶ ወርቁ በለጠ አርበኝነት ህዝብን መጠበቅ በመሆኑ ከማንኛውም የፖለቲካ ፓርቲ ጋር በመሆን ሀገርን ከጠላት እንጠብቃለን ብለዋል። እውነተኛ የሆነ ዲሞክራሲያዊ መብቱ እንዲከበር በተለይ በዚህ በማንነትና የወሰን ጥያቄዎች ዙሪያ የሚነሱ ጉዳዮች አሉ። ለማከናወን የተለያዩ እገዛዎችን ጭምር እናደርጋለን። አርበኝነት ህዝብን ሀገርን መጠበቅ ነው። ስለዚህ እኛ ደግሞ ይህንን የሀገርና የህዝብ ጥበቃን ለማከናወን ከማንኛውም የፖለቲካ ድርጅቶች ጋር በጋራ ለመስራት ጥረት። ከዚህ ጋር በተያያዘ የአርበኞች ግንቦት ሰባት የህዝብ ግንኙነት ኃላፊ አቶ ኤፍሬም ማዴቦ ስለ ውህደቱ መፍረስ በስልክ ተጠይቀው አርበኞች ግንቦት ሰባት አልፈረሰም፣ አቶ ማዕዛውም ቢሆን ጉባኤ ላይ ወጥተው ድርጅቱም በሌላ ስራ ነው ማገዝ የምፈልገው ብለዋል ነው ያሉት። ምንም የተገነጠለ ነገር የለም። አርበኞች ክቦ ሰባት የሚባል ድርጅት አለ። አሁን ፓርቲ ፖርቴሽን ድረስ ይቀጥላል። ባዛው ጌቱ የተዋሃደው ድርጅት ውስጥ የአርበኞች ክቦ ሰባት ምክትል ነበሩ፣ ምክትል ሊቀመንበር ነበሩ። በሁለት ሺህ አስራ ሰባት ዓመተ ምህረት ራሳቸው የተገኙበት ጉባኤ ላይ አሁን ያለውን አመራር የመረጠ ጉባኤ ነው። ቀርቦ ነበር ግን፣ ቀርበው ጉባኤው ፊት ለፊት ወጥተው ከአሁን በኋላ በሌላ አቅም በሌላ አቅሜ ነው ድርጅት ማገልገል የምፈልገው ከሆነ ያ ቪዲዮ አለ። በሌላ አቅም መረዳት ብለው ከኤርትራ ድርጅቱን በሌላ በተለያየ አቅም። ሬዲዮ አስቴር፣ ምስጋናው ባህር ዳር። ቀጣይ ዘገባለን። በመጨረሻ ባለፈው ሳምንት በጅቡቲ አቦክ በተሰኘ ስፍራ በደረሰ የጀልባ መገልበጥ አደጋ ህይወታቸውን ያጡ 57 ሰዎች ኢትዮጵያውያን መሆናቸው ተረጋገጠ። ቀብራቸውም አስክሬናቸው በተገኘበት አካባቢ ጎዶሪያ በተባለ ስፍራ ተፈጽሟል። ከአደጋው 16 ሰዎች በህይወት ተገኝተዋል። ዓለም አቀፍ የፍልሰተኞች ድርጅት አይኦኤም የተረፉትን እማኝ አድርጎ አስክሬናቸው ያልተገኘ እንዳሉ አስታውቋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢያት ጌታቸውን ያነጋገረችው ጽዮን ግርማ ነች። ባለፈው ሳምንት ከጅቡቲ ተነስተው ወደ የመን ለመሻገር መንገድ የጀመሩ ሁለት ጀልባዎች በመገልበጣቸውና በመስጠማቸው የብዙ ሰዎች ሕይወት ማለፉን ከሟቾች ውስጥ ደግሞ ኢትዮጵያውያን መኖራቸው ተገልጾ ነበር። ሁኔታውን ለማጣራት አደጋው ወደ ደረሰበት ቦታ የልኡካን ቡድን የላከው በጅቡቲ የኢትዮጵያ ኤምባሲ 57 ኢትዮጵያውያን መሞታቸውንና የሁሉም ጎዶሪያ በተሰኘ ስፍራ ቀብራቸው መፈጸሙን አረጋግጧል። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ ነቢያት ጌታቸው በዚህ ልብ በሚሰብር ባሉት አደጋ ምክንያት የቅርብ ዘመዶቻቸውን ላጡ ቤተሰቦች፣ ወዳጅ ዘመዶችና ጓደኞች መንግስት መጽናናትን እንደሚመኝ የሀዘን መግለጫ ማውጣቱን ተናግረዋል። ስለ አደጋው አነጋግሬያቸው ነበር ሲሆን እናንተም እንደተከታተላችሁት ጅቡቲ ሰሜን ምስራቅ አቅጣጫ ምትገኝ ኦቦክ ምትባል ክልል አለች ጅቡቲ ውስጥ ከዛ ጎዶያ የሚባል ቦታ አለ። ከዛ አካባቢ ሕጋዊ ባልሆነ መንገድ ወደ የመን ለመሸጋገር ሲሞክሩ የነበሩ ኢትዮጵያውያን ናቸው። ይሄ አደጋ የደረሰባቸው ጀልባ ምድርበት አደጋ የደረሰባቸው ይህን አስመልክቶ የውጭ ጉዳይ ሚኒስቴር ያው በትናንትና ሁለት አንድ መግለጫ አውጥቶ ለያዘ መግለጫ ለባላው ቤተሰቦች፣ ወራጅ ዘመዶችና ለመላው ኢትዮጵያ ሕዝብ መጽናናትን የመኛል። ውጭ ጉዳይ ሚኒስቴር ይህን ካልኩ በኋላ አደጋው ከተከሰተበት ጊዜ አንስቶ የተደረጉ እንቅስቃሴዎችን ለማንሳት ያህል አደጋው ከተከሰተበት ከተሰማበት ሰዓት አንስቶ እዛ ጅቡቲ የሚገኘው የኢፌዴሪ ኤምባሲያችን አባላት ያሉት ቡድን አደራጅቶ ወደ አደጋው ስፍራ ተንቀሳቅቷል። እዛም እንደደረሰ ቅድም የጠቀስኳት አካባቢ ያስተዳደር የኦቦክ አስተዳደራዊ ክልል ኃላፊዎች ጋር በጋራ በመሆን ወደ አደጋው ስፍራ አብረው ሄደዋል። አደጋው ስፍራ ላይ የጅቡቲ መንግሥት ኃላፊዎች ወይም ሰዎች፣ የዓለም አቀፉ ቀይ መስቀል ማህበር ሰዎች ሆኖ በጋራ ከአደጋ በሕይወት የተረፉትንም ሰዎች ማነጋገር ችለዋል። እንግዲህ እነሱ እዛ ባገኙት መረጃ መሰረት አስራ ስድስት ዜጎች በሕይወት መትረፋቸውን መረጋገጥ የተቻለ ሲሆን ከዓለም አቀፉ ቀይ መስቀልና ከዓለም አቀፉ ስደተኞች ማህበርአይ ወይም ጋር በመሆን አስፈላጊው ሕክምናና ድጋፍ እንዲያገኙ ማድረግ ትችሏል። እዛ በመለስ እንግዲህ ከህይወት ከተረፉ ሰዎች ከተደረገ ቃለ ምልልስ ነው ምን ያህል ኢትዮጵያውያን ህይወታቸው አልፈዋል የሚለውንም መረጃ ማግኘት የተቻለው በአጠቃላይ ሀምሳ ሰባት ኢትዮጵያውያን ህይወታቸውን ያቡ መሆናቸውን ነው ማረጋገጥ የተቻለ ከዚህ በኋላ እንግዲህ የተደረገው እዛው አካባቢ ካምፕ አለ። አይ ወይም ካምፕ በርካታ ኢትዮጵያውያን ተመሳሳይ የሆነ አደግነ ብዙ ጊዜ ለማድረግ የተሰባሰቡበት ነው። እነሱንም በማግኘት ይህ አይነቱ አካሄድ ራሳቸውን ለአደጋ የሚያጋልጡ መሆኑን ውይይት በማድረግ ረዲ ወደ ሶስት መቶ አርባ ሰባት የሚሆኑ ሰዎች ወደ ኢትዮጵያ ለመመለስ በፈቃደኝነታቸውን ገልጸዋል። ይሄ እንግዲህ በፈቃደኝነት ለመመለስ ስለወሰኑም አስፈላጊውን እገዛ በማድረግ ወደ በፍጥነት ወደ ሀገራቸው እንዲመለሱ ለማስቻል እዛ ያለው ሚስዮናችን የጉዞ ሰነዶችን በማዘጋጀት ከሌሎችም አካላት ጋር በመመካከር ወደ ሀገራቸው ለመመለስ ለመመለስ እየተደረገ ይገኛል። እንግዲህ አቶ ነቢያት፣ እንደሚታወቀው በአሁኑ ሰዓት የመን ያሉ ኢትዮጵያውያን ወደ ኢትዮጵያ ለመመለስ እየጠየቁም ያሉበት ሁኔታ አለ። ከሁለት ወራት በፊት ተመሳሳይ ሪፖርቶችን አቅርበን ነበር፣ ዩኤንኤችሲአር ሰነድ ይስጠን የሚል። አሁን ደግሞ አልተቋረጠም ማለት ነው፣ ሰዎች አሁንም እየተሰደዱ ነው፣ እየሄዱ ነው ማለት ነው። አዎ፣ እንግዲህ የሚያሳዝ ነው እዛም ያሉ ሰዎች ጋር ከኤምባሲያችን እዛ ቦታው ላይ ተገኝተው ካሉ ሰዎች ካደረጉት ቃለ ምልልስ ያገኙት መረጃ ምንድን ነው? እየሄዱ ያሉት ሰዎች አሁን በየመን ያለውን ተጨባጭ ሁኔታ በሚገባም ግንዛቤ ያላቸው እንዳልሆነ ነው ስላለው ጦርነት፣ ሊገጥማቸው የሚችለውን አደጋ፣ የጀልባ ጉዞውም እንዲህ በቀላሉ ለከፍተኛ አደጋ ሊያጋልጣቸው እንደሚችል ጥቅም ዋና ግንዛቤን በሰዎቹ ዘንድ በተጓዦቹ ዘንድ እንደሌለ ነው ለመረዳት የተቻለው። እንደዚህም ነው አሁን ወደ ሶስት መቶ አርባ ሰባት ሰዎች ይህን ጉዞ ሊያደርጉ የተዘጋጁ ግን በተደረገ ውይይት በፈቃደኝነት ብንመለስ ይሻላል የሚለው ውሳኔ ወስነው ወደ ሀገራቸው ለመመለስ የወሰኑት ኬት አካባቢ የሄዱ ናቸው ማለት የኬት አካባቢ ስል የገጠራማ አማ ነው የከተማ አካባቢ ነው ኬት አካባቢ ነው የተነሱት። በዝርዝር እንግዲህ ዝርዝሩ እያንዳንዱ መንደር የመጣው ማወቅ ባይቻልም ከተለያዩ የኢትዮጵያ ክልሎች የመጡ ናቸው። በአብዛኛው ግን በምስራቃዊ የሀገራችን አካባቢ ከተለያዩ ስራዎች የመጡ ሰዎች ናቸው። ባለፈው ሳምንት የዓለም አቀፉ የስደት ድርጅት አይኦኤም የተረፉትን እማኝ አድርጎ በገለጸው መሰረት ፍልሰተኞቹ በጀልባው ላይ ከተሳፈሩ ከደቂቃዎች በኋላ የጀልባይቱ ሞተር በመበላሸቱ ይቀዝፋት የነበረው ሰው ትቷቸው ዘሎ በመውጣቱ በወቅቱ የነበረው ንፋስ ተደምሮ ጀልባይቱን እንደገለበጣትና አደጋው እንደደረሰ ተናግረዋል። የውጭ ጉዳይ መስሪያ ቤቱ ባወጣው የሐዘን መግለጫ አደጋው ከደረሰበት ቀን አንስቶ የህይወት አድን ግብረ ኃይል በማቋቋም በህይወት የተረፉትን ዜጎች በመርዳት ህይወታቸውን ጡትን አስክሬን በመፈለግ እንዲሁም ቀብራቸው እንዲፈጸም በማድረግ ድጋፍና ትብብር ላደረጉላቸው የጅቡቲ መንግስትና የዓለም አቀፉ የስደተኞች ድርጅት ምስጋና አቅርበዋል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ ጽዮን ግርማን ለዘገባዋ እናመሰግናለን። አድማጮች ተከታዩ ንግድና ምጣኔ ሀብት። የዛሬው ንግድና ምጣኔ ሀብት የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ዛሬ ማታ በሚያደርጉት ንግግር ዓመታዊ ንግግራቸው ዙሪያ ያተኩሯል። በሀገሪቱ የይዞታ ላይ ትኩረት የሚያደርገው ይህ ዓመታዊ ንግግራቸው የምጣኔ ሀብት አስመልክቶ አስተዳደራቸው አከናወነ ያሉትን በማወደስ እንደሚናገሩ ከሜክሲኮ ጋር በሚያዋስነው ዩናይትድ ስቴትስ ድንበር ላይ የግንብ አጥር መገንባት አለበት እንደሚሉ ይጠበቃል ሲል ይንደረድራል። የትራምፕ ንግግር ባለፈው ሳምንት ማክሰኞ እንዲካሄድ ነበር በዘገባው እንደተመለከተው የታቀደው። ይሁንና ከፊል የመንግስት መስሪያ ቤቶች ከዚህ ቀደም ላልታየ ረዥም ለተባለ ጊዜ ተዘግተው በመቆየታቸው ለአሁን ሊተላለፍ ችሏል። የአሜሪካ ድምጽ ዘጋቢ ዘላቲካ ሆክ ትላንት በህግ መወሰኛው ምክር ቤት በተደረገው ክርክር የትራምፕ ንግግር በምን አይነት ይዞታዎች ላይ ወይም ሁኔታዎች ላይ ሊያተኩር እንደሚችል ፍንጭ መስጠቱን ጠቁማለች። አዳነች ፍሳዬ ታቀርበዋለች። ዶናልድ ትራምፕ በሚያደርጉት ንግግር ራሳቸውን በምርጫ ዘመቻ ወቅት ለማከናወን የገቡትን ቃል በመፈጸም ላይ ያሉ ጠንካራ መሪ አድርገው ያቀርባሉ ተብሎ ይጠበቃል። ዋና ቦታ የሚይዘው በኢኮኖሚ ዘርፍ የተገኘው ስኬት ሊሆን እንደሚችል የሕግ መወሰኛው ምክር ቤት አፈ ጉባኤ ሚች ማኮኔል ፍንጭ ሰጥተዋል። ለእድገትና ለቤተሰብ የቆመው የሪፐብሊካውያኑ የኢኮኖሚ ፖሊሲ የሀገራችን የሥራ ዕድል ፈጣሪዎችን እና አነስተኛ ይዞታ ያላቸው የንግድ ተቋማት እንዲጠናከሩ ረድቷል። በአገሪቱ ዙሪያ ያሉት የመካከለኛው መደብ ቤተሰቦች ታዲያ የዚሁ እድገት ተጠቃሚ መሆናቸውን ቀጥለዋል። ዲሞክራቶች በበኩላቸው ፕሬዚዳንቱ ለሚያደርጉት ዓመታዊ ንግግር ምላሽ ለመስጠት ተዘጋጅተዋል። በሀገሪቱ የሕግ መወሰኛ ምክር ቤት የውህዳን መሪ ቻክ ሹመር አመላክተዋል። ፕሬዚደንቱ በሚያደርጉት ንግግር የአገሪቱ ሁኔታ ጠንካራ ነው ማለታቸው አይቀርም። ሐቁ ግን የትራምፕ የኢኮኖሚ ሁኔታ የመካከለኛው መደብ አሜሪካውያንን አልጠቀመም። የትራምፕ የጤና ጥበቃ ሁኔታ የአሜሪካ ቤተሰብን አልረዳም። የትራምፕ የአስተዳደር ሁኔታም በትርምስና በብቃት ጉድለት እየተናጠ ነው። ትራምፕ የድንበር ግንብ ለመገንባት የሚያስችላቸውን ባጀት ለማግኘት በቂ የምክር ቤት አባላት ድጋፍ ላይኖራቸው እንደሚችል አምነው ተቀብለዋል። የአስቸኳይ ጊዜ ሁኔታ በማወጅ ግንቡን የመስራት አማራጭ እንዳላቸው ገልጸዋል። ዛሬ ማታ የሚያደርጉት ንግግር ይህን ለማሳመን ሊጠቀሙበት እንደሚችሉ ተገምቷል። ሴኔተር ሊንድሰይ ግራም ታዲያ ሪፑብሊካውያን እንዲደግፏቸው ጥሪ አድርገዋል። ዴሞክራቶች ከሳቸው ጋር የማይሰሩ ከሆነ ፕሬዚደንቱ ግንብ ለመገንባት የሚያስፈልገውን ገንዘብ ለማግኘት ሲሉ ያላቸውን ስልጣን ለመጠቀም በሚሞክሩበት ወቅት ሪፐብሊካውያን ካልደገፏቸው ጥሩ አይሆንም። ትራምፕ ዛሬ ማታ በሚያደርጉት ንግግር ዩናይትድ ስቴትስ በአፍጋኒስታን 17 ዓመታት ያህል የነበራት ተሳትፎ እንዲቆም ለማሳመን የዩናይትድ ስቴትስ ሽምግልና ስኬት አስገኝቷል ሊሉ እንደሚችሉ ተገልጿል። ኬንታኪን የሚወክሉት ሪፑብሊካዊ ሴኔተር ራን ፖል የዩናይትድ ስቴትስ ወታደሮች ከአፍጋኒስታንና ከሶሪያ እንዲወጡ አጥብቀው ይደግፋሉ። ኒ ር ቪክቶሪየስ ዊ ኪልድ ቢን ላደን በማንኛው መለኪያ አሸናፊዎች ነን። የአልቃይዳው መሪ ኦዛማ ቢላደን ገለናል። በአፍጋኒስታን ያለውን የሽብር ሰፈር አክሽፈናል። አፍጋኒስታን ትርምስ ላይ ናት። አዎን፣ ተተራምሳለች። ሁሌም እንደታመሰች ነው። ለወደፊቱ መታመሷ አይቀርም። ይሁንና አንዳንድ ሪፑብሊካውያንና ዲሞክራቲ ምክር ቤት አባላት የአሜሪካ ወታደሮች መውጣትን ይቃወማሉ። ሪፑብሊካዊው የቴክሳስ ተወካይ ጆን ኮኔን ከሥራ ባልደረቦቻችን አንዱ የፍሎሪዳው ተወካይ ሴነተር ማርኮ ሩቢዮ አሸባሪነት እንደ ካንሰር ነው ብለዋል። ለማጥፋት ልትሞክር ትችላለህ፣ ሆኖም ልታጠፋው ካልቻልክ፣ ብታጨማድደውም እንኳን ለቀቅ ስታደርገው ወዲያውኑ ተመልሶ ይመጣል። ትራምፕ በተጨማሪም አስተዳደራቸው ከቻይና ጋር ያደረገው የንግድ ድርድርና የኮሪያ ልሳነ ምድርን ከኒውክሌር መሳሪያ ነፃ ለማድረግ ከሰሜን ኮሪያ ጋር ያካሄደው ንግግር መሻሻል አሳይቷል እንዲሉ ይጠበቃል። አዳነችን ለዘገባው እናመሰግናለን። ፕሮግራማችን አድማጮቻችን፣ እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን ከሁለተኛው አጋማሽ አንዱ የዛሬ ማክሰኞው መደበኛ ቅንብር ሐኪሞን የጠየቁ ቲም ሆን ስለዛ ነገር ጠየክልኝ። አንተ ብዙ ጥያቄዎች ኮ የጠየቆሽት ስለምን ምን አዲሱ የቆሽት ተራ አልደረሰም፣ ግን በደረሰ ጊዜ እናነሳለን። ዛሬ ታዲያ የብዙዎች ጥያቄ የሆነ ይልቁንም በገዳይነቱ በርካቶችን ሕይወት እየቀጠፈ ያለ የካንሰር በሽታን ይመለከታል። ከካንሰርም ኮሎን ካንሰር የተባለውን የህመም አይነት የሚመለከት ነው። ጠያቂዎቻችን ብቻ ሳይሆኑ በዚህ ሰዓት የሚከታተሉ ሌሎችም የሚጠቅማቸውን ቁም ነገር እንደሚያገኙ ተስፋ አድርጋለሁ። ዛሬ ምጥን ሰዓት አለን። ይሄ ነው ርዕሱ። አዲሱ በቂ ነው። ተገቢ ነው። ተገቢ ነው። እንግዳይን ላስታቀጠሮ ተይዘለታል። ዶክተር ከበደ ቤኛ ይባላሉ። በዚህ በናይሲስ በሚገኘው ሜዮ ክሊኒክ የደምና ሌሎች የሰውነት አካላት ካንሰርን በሚመለከት ልዩ ባለሙያ ናቸው። ወደ ዘ እንዝለቃለን። Thank you. ዶክተር ከበደ በድጋሚ ለጊዜው አመሰግናለሁ። በቅድሚያ የኮለን ካንሰር የሚባለው የሕመም አይነት በራሱ ምንድን ነው በሚለው እንንደርደር። የትኛውን የሰውነታችንን ክፍል ሲያጠቃ ኮለን ካንሰር ተፈጠረ የሚባለው? እንግዲህ አንጀት ሲባል በሁለት ይከፈላል፣ ትልቁ አንጀትና ትንሹ አንጀት። ትልቁ አንጀት አምስት ክፍሎች አሉት፦ የግራው ክፍል፣ የቀኝ ክፍል፣ የቀኝና የግራም ክፍል የሚያገናኝ እና ደግሞ ሲግሞይድ፣ ከዛ ቀጥሎ ደግሞ ሬክተም የሚባሉ አምስት ክፍሎች አሉት ትልቁ አንጀት አንድ ወይንም ኮሎሬክታል ካንሰር የሚባለው የሚነሳው እያንዳንዱ ሰው በየቀኑ ልክ እባብ ጸጻሁን የሚገለፈፍ ሁሉ የእኛም የአንጀት ላይኒንጉ በየቀኑ ከሰገራችን ጋር ይወጣል። ያም የሚሆነው ሴሉ መከፋፈል ስላለበት ነው። ሴሉ በየቀኑ ስለሚከፋፈል በሚከፋፈልበት ጊዜ አንድ ሴ ሁለት ይሆናል፣ ሁለት ሴ ለአራት ይሆናል። አንዳንድ ጊዜ ችግር ይፈጣል። መጀመሪያ የሚገለፈፈው ጤናማ ተፈጥሮን የተከተለ ነው። ችግር ሲኖር ግን የጤና መታወክ ሲኖር ግን የተለየ ሁኔታ ይፈጠራል። እያሉ ነው። አዎ ሴሉ በሚከፋፈልበት ጊዜ ሃርምፉል የሆነ ጀነቲክ ማቴሪያል ከሌለው ኖርማሊ የእኛ የሰነታችን ክፍል ያጠፈዋል። አንዳንድ ጊዜ ግን ከእኛ ከሰነታችን ስለሚፈጠር የመ ስልት ሴሎች አያውቁትም። ስለዚህ እዚያው ይቀርና ይባዛል ይባዛል፣ በመጨረሻ ወደ ካንሰርነት ይቀየራል። ስለዚህ ብዙ ጊዜ ይወስዳል ማለት ነው የኮለን ካንሰር ለመፈጠር። ዶክተር ከበደ ካንሰር ህመም አንድ ሰው ሲጋለጥ እንደ ኢትዮጵያ ባለ የተሻለ ሕክምና ባለበትም የሚያሳስበውን ያህል ምርጫዎቹ የጠበቡ መሆናቸው ከተዘገየ በሕይወት የመትረፍን ሁኔታ ያጠባል የሚለው የትኛውንም ካንሰር ሊመለከት ይችላል። አሳሳቢነቱ ከፍ ያለ ነውና ቀድሞ ሰዎች ሊያውቁ የሚችሉበት መንገድ ይኖራሉ ያን ሰው ለካንሰር ሊጋለጥ እንደሚችል የሚያውቅበት መንገድ ይኖራል፣ የሚለውን ጥያቄ ያስነሳል። ምንድን ናቸው ምልክቶቹ? ቀድሞ የሚታዩ የሚታወቁ ምልክቶች ይኖሩ ይሆን? በእውነቱ ማወቅ የሚገባ ሌት ወይም ኮለን ካንሰሩ ከቦታ ቦታ ተሰራጅቶ ሌሎች የአካላችን ቦታዎች ሳይንካ ቢገኝ ይሻላል። ለዚህም ነው ስክሪኒንግ ቴስት የሚባል አለ ማለትም፣ አንድ በሽታ ትልቅ ከመሆኑ በፊት ደግሞ የስክሪኒንግ ቴስቱ በጊዜ ከተገኘ የሚቀጥለውን Neského ne. To je je jim ፈልገው ሕክምና ብዙ ስላልሆነ በዚህም ምክንያት ነው ስክሪኒንግ ቴስት። ለምሳሌ በአሜሪካን ሀገር ስታንዳርድ ነው ማንኛውም ሰው፣ ማንኛውም አደልት እድሜው አምሳ ሲሞላ አንድ አይነት ስክሪኒንግ ቴስት ያስፈልገዋል። በጣም ብዙ የተለያዩ ስክሪኖች አሉ። ኢትዮጵያ ውስጥ ለምሳሌ እንደዚህ ስክሪኒንግ ቴስት የለም። ነገር ግን ማንኛውም ሰው በማንኛውም ጊዜ በተለይ እድሜው ከአርባ ዓመት በላይ የሆነ ሰው ደም ከሰገራው ጋር ተቀላቅሎ ካየ ኮለን ካንሰር ነው ብሎ መጠራጠርና ማሰብ አለበት ምንም ቢሆን ለምሳሌ አንዳንድ ጊዜ በሄሞሮድ አማካኝነት ነው ብሎ ያስብ ይችላል። ያ ደግሞ ስህተት ነው። ምክንያቱም በእንግሊዝኛው እንደውም ብሌሲንግ ኢን ዲስጋይዝ ይሉታል። ማለት ደህም ያለበት ሰው ቶሎ ብሎ ወደ ሐኪም ጋር ከሄደ ቶሎ ብሎ ኢንቨስቲጌሽን ምራቅ ከተሰራ ቆጣ አውጥቶ ልክ እድሜውን ከሌላው ሰው ጋር ኮለን ካንሰር ከሌለበት ሰው ጋር እኩል የሆነ እድሜ ምኖር ይችላል። ስለዚህ ማንኛውም ሰው ትልቁ ምልክት የሚሆነው ደም ከሰገራ ጋር ከታየ፣ ሌላ ነገር አለመሆኑ ካላወቅን ድረስ ኮለን ካንሰር ነው ብለን ማሰብ ያስፈልጋል። መፍራቱ እንደ ድል ይሆናል ነው የሚሉት፣ የጥንቃቄ ስጋቱ ይጠቅማል እያሉን ነው መስጋትን ብቻ ሳይሆን እንደዛ ነው ብሎ ማሰብ ይሻላል። እንደዛ ነው ብሎ ካሰቡ ቶሎ ብሎ ወደ ሐኪም ጋ ይሄዳል፣ ቶሎ ብሎ ሕክምና ይካሄዳል። ይሄ እንግዲህ ባይሆን እንኳን ስጋታቸው ቀደም ብሎ የጠቀሱት በልማድ ብዙ ጊዜ የሚታየው በልማድ አነጋገር የኪንታሮት በሽታ የሚባለው ሄሞሮይድስ ቢሆን እንኳን አለመሆኑን አውቀው ነው የሚመለሱት እንጂ የሚከተል ጉዳት የለም። ለእሱም ቢሆን ሕክምና ያገኛሉ። ስለዚህ እንደዛ አድርጎ ራቅ ያለውን ማሰቡ ጠቀሜታ የላቀ ነው። ዋናው ቀዳሚ ምልክት ነው እያሉን ነው። ዋው አንዳንድ ጊዜ ደግሞ ኪንታሮቱም ኮለን ካንሰሩም አንድ ላይ ሊኖሩ ይችላል። ኪንታሮት ብዙ ጊዜ ከሰገራ መጫ ጋር ነው። ኮለን ካንሰር ደግሞ ከዛ በላይ ነው። ስለዚህ ሁለቱ ሊኖር ስለሚችል አንዳን አንዳንድ ጊዜ በእጅ አስገብቶ ወይንም ቀላል የሆነን የሆነ ንስመንት አድርጎ ኪንታሮት ነው ብሎ መተር ሳይሆን ወደ ውስጥ ገብቶ ኮለን ካንሰር አለመሆኑን ማረጋገጥ ያስፈልጋል። በተጨማሪም ሰገራ ጋር ከሚወጣደን በተጨማሪም ደግሞ ያልሆነ ለምሳሌ ሁልጊዜ በትክክል ሰገራ የሚወጣ ከሆነ በየቀኑ ወይ የሁለት ቀኑ በጣም ብዙ ጊዜ ከቆየ የግልጋሎት ምግብ ነው ውሃ አልጠጣሁ ነው ብሎ ከማሰብ ይልቅ የሆድ ድርቀት ካለ እሱንም ማማከር ያስፈልጋል። በተለይ ብዙ ጊዜ ትክክለኛ የሆነ የሰገራ መውጣት እያለ ሳያስቡት ሶስት አራት ቀን ዝም ብሎ ከቆየ እሱም አንደኛው ምልክት ሊሆን ይችላል። ያውካል ማለት ነው። ከሆድ ድርቀት በተጨማሪ ደግሞ አንዳንድ ጊዜ ሁለቱም ሲሆን፣ አንዳንዴ ተቅማጥ፣ አንዳንዴ ደግሞ ሆድ ድርቀት፣ አንዳንዴ ደግሞ የሚቀያየርም ከሆነ እሱም እንደ ምልክት ሊሆን ይችላል። ይሄ የምናገራቸው ምልክቶች ሁሉ ያልዘገየ ወይም ብዙ ያልቆየ ኮለን ካንሰርን ለማወቅ ይረዳሉ ማለት ነው። ነገር ግን ብዙ ከቆየ በኋላማ ምግብ መብላት አይቻልም፣ ሰውነት መርካት ይልል፣ የአይን ከለል ሊቀወጥ ቀይር ይችላል። ስለዚህ ያ ሌት ስቴጅ ነው። አርሊ ስቴጅ የሆኑትን ምልክቶች ነው የተናገርኩት። ቀድሞ ማወቅን የመሰለ ነገር የለም እያሉን ነው። ቀድሞ ማወቅ ደግሞ የሕይወትን ያህል ትልቅ ነገር ያድናልና ነው። ዶክተር ከበደ ይሄን አሁን የጀመሩት ጥያቄ ምናልባትም በቀጥታ መቼ ሐኪም ማየት አለበት ለሚለው ጥያቄ ቀደም ያሉትን ዋና ዋናዎችን ጠቅሰዋል። ሌሎች አንድ ህመምተኛ ይሄ ነገር ቢሆን እንኳን መቼ ሊ ሐኪም የሚልበትን ሊደግፉ የሚችሉ ወይም የሚገፋፉ ሌሎች ምክንያቶች ይታይዎታል? ቶሎ መሄድ ያለበት ምክንያቱም ቶሎ ካልሄደ ኮሎን ካንሰር እንደ ሌላው አይነት ካንሰር አይደለም። ነገር ግን ቶሎ መሄዱ በሽታው ወይም ካንሰሩ ከግድግዳው በስቶ እንዳይወጣ ከግድግዳው በስቶ ከወጣ ደግሞ አጠገቡ ያሉትን እጭዎች ወይም ሊምፕኖዶች ስለሚነካ ከዛም አልፎ ወደ ጉበት አንዳንዴም ወደ ሳምባና ወደ አእምሮ ወይም ወደ ብሬን ሹ ስለሚሄድ ያኔ ደግሞ ማከሙ በጣም ያስቸግራል። ስለዚህ ቶሎ ከመጣ በአንድ ወር ውስጥ ወይም ሁለት ወር ውስጥ ወይም ቢበዛ ይበዛ በስድስት ወር ጊዜ ውስጥ መታየት ያስፈልገዋል። የኮሎን ካንሰር ጉዳይ አድማጮች፣ በሚቀጥለው ሳምንት እንመለሳለን። ሰዓቷ አልቋል። ዶክተር ከበደ ከበደቤኛ ይህን ለጊዜያቸው እናመሰግናለን። ወደሚቀጥለው ማጠቃለያ ዘገባ ነው የምናልፈው። የአክሱም ሐውልት አስቸኳይ ጥገና ካልተደረገለት ሊወድቅ ይችላል ተባለ። በሐውልቱ ላይ ጥናት ያካሄዱ በመቀሌ ዩኒቨርሲቲ የአርኪዮሎጂ አስተማሪ ዶክተር ህሉፍ በርሀ ከሮም ኢጣሊያ የመጣው ቁጥር ሁለት ተብሎ የሚታወቅ ሐውልት በተተከለበት ወቅት ቁጥር ሦስት ተብሎ በሚታወቅ ሐውልት ላይ ተጽዕኖ ፈጥረዋል ብለዋል። የኢትዮጵያ ቅርስ ጥናትና ጥገና ባለሥልጣን ዋና ዳይሬክተር አቶ ዮሐንስ ደስታ በበኩላቸው ጥገናው እስካሁን ያልተካሄደው ስራውን ሰፊ ጥናትና ከፍተኛ ጥንቃቄ ስለሚያስፈልገው ነው ብለዋል። ጥናቱ ተጠቃልሏል። በቀጣይ ሳምንት ጥገናው የሚፈጸም ተቋም ጋር ስምምነት በመፈጸም ስራውን በዚህ ዓመት ለማጠናቀቅ ይሰራል ብለዋል። ሙልጌታ አስበሃ ከአክሱም ሀውልቶች በቁመቱ ሶስተኛ ደረጃ የሚቀመጥ ቁጥር ሶስት ተብሎ የሚጠራ ሀውልት ስደት ላይ የነበረውን ቁጥር ሁለት ሀውልት ወደ ሀገር ውስጥ ገብቶ ከተተከለ በኋላ እከል አጋጥሞታል። በሀውልቱ ለረጅም ጊዜ ጥናት ያካሄዱ በመቀለ ዩኒቨርሲቲ የአርኪኦሎጂ አስተማሪ ዶክተር ሁሉፍ በርሃም ሀውልቱ አስቸኳይ የቅርስ ጥገና ካልተከናወነለት የመውደቅ አደጋ ሊያጋጥመው ይችላል ብለዋል። ከጣሊያን የተመለሰው ቁጥር ሁለት እያል የምንጠራው ሀውልታችን ሲተከል በጣም ብዙ ነገር ኢንቮልቭ አርጎ ነበር የተተከለው። በጣም ከባድ ክሬኖች ነበሩ። በጣም ከባድ የሆኑ የብረት ስካፎልዲንግ ነበሩ። ሌሎችም የግራውንድ ስራ ሲሰሩ በዚህን ጊዜ የድምፅ በድምፅና በሌሎች እንቅስቃሴዎች መረበሽ ምክንያት ሀውልቱ ወይም ቁጥር ሶስት የምንለው ሀውልት ከጥንት ጀምሮ ያልወደቀ ያልተሰበረ ኦሪጂናልቱን ጠብቆ ያለ ሀውልት ዘንብሏል እና አሁን ዜሮ ነጥብ ሁለት ሶስት ዲግሪ ነው፣ ዘን ብሎ ያለው ተጨማሪ አደጋ ለመከላከል በሸራ ተወጥሮ ታስሯል። ስለዚህ ሸራው ሲወጠር ሀውልቱን ሮድ እንዳያረገው ወይም እንዳይሸረሽረው ከሸራው ስር እንጨት ነገር ተደርጎበት ነበር። አሁን ግን ጊዜው ስለወሰደ 11 ዓመታት አስቆጥሯል። አሁን ከሸራው ስር የነበረው እንጨት በፀሐይና በዝናብ ምክንያት እየበሰበሰ እየወደቀ ነው። ስለዚህ ሸራው በፊት ተወጥሮበት የነበረውን ስትሬንግስ አሁን እየላላ እየሄደ ነው ማለት ነው። ስለዚህ ሸራው ሲላላ ሀውልቱ አሁንም መዘንበሉ የግድ ነው። በሀወልቱ ከመቶ ዓመት በፊት የተካሄደው የአርኪዮሎጂ ጥናት እንደሚያሳየው በ0.09 ዲግሪ ወደ ሰሜን ምስራቅ አቅጣጫ መዘንበሉ ያሳይ ነበር ያሉት ዶክተር ህሉፍ ወደ ጣሊያን ተወስዶ የነበረውን ሀወልት ቁጥር ሁለት ለመትከል በተደረገው እንቅስቃሴ የመዘንበል ሁኔታው ወደ 0.23 ዲግሪ አሳድጎታል ብለዋል። የሀወልቱ ችግር ለመፍታት ቶሎ የጥገና ስራ ለመፈጸም ታቅዶ የነበረ ቢሆንም እስካሁን አልተፈጸመም ሲሉ ዶክተር ህሉፍ ተናግሯል። ባለፉት ሁለት ዓመታት ጥገና ለማካሄድ ተብሎ ስም ስምምነቶች ቢፈጸሙም የመድረክ ውይይት ከማካሄድ የዘለለ ተግባር አልተፈጸመም ብለዋል። ይህንን ስራ ልክ የቁጥር ሁለት ሀውልት ተከላ እንዳበቃ ቁጥር ሶስት ሀውልት እንዲስተካከል ስታቢላይዝ እንዲደረግ የሚል ነበር ፕሮጀክቱ። ሆኖም አንዳንድ የዩኔስኮ ሪፖርቶች እንደሚጠቁሙት በስራው መጓተት ምክንያት የጣሊያን መንግስት ብሩን መልሶታል። የሚል አንድ ሪፖርት አግኝቻለሁኝ። ስለዚህ ከዛን ጊዜ በኋላ ባለቤትነት ባለቤት አጥቶ ሀውልቱ ለአደጋ ተጋርጦበት ይገኛል ማለት ነው። በጣም ዝም ብሎ ነው ያለው። ብዙ ጊዜ አስተያየት ተሰጥተዋል። ብዙ ጊዜ በሚዲያም ይተላለፍ ነበር። በጣም ድግግሞች ባይሆንም ግን አልፎ አልፎ ግን ይሰጣል። የአክሱም ሐውልት ጉዳይ አዲሱ አላለቀም፣ ብዙ የሚያነጋግር ይመስለኛል። ዛሬ ጠደፍ ጠደፍ ብለናል፣ በርከት ያሉ ዝግጅቶች ስለነበሩ አሁን ሰዓት ተረፈን ቆረጥ ነው ይሄ ዝግጅት ያደረውን ሙሉን የሚቀርበውን ያህል ታዲያ ትንሽ ፋታ ሙዚቃ ይጠፋም ብዬ ተስፋ አደርጋለሁ። ንጉስ ንጉሱ እንደሱ እያለ ነው፣ በሙዚቃ እናጠቃላለን። በነገር ላይ ቀደም ሲል ያቀረብከው ፕሮግራም፣ የሀኪም ፕሮግራም ካንሰር ብዙ ጊዜ እዚህ አካባቢያችን እንኳን ኢትዮጵያውያን በብዛት በምን ሞተ? በካንሰር በምን ሞተ? በካንሰር